የዲደብልዩ ዜና በቅድሚያም ርዕሶቹን እንሆ። ከኦሮሚያ ክልል ከተለያዩ የወለጋ ዞኖች ተፈናቅለው አማራ ክልል የሰፈሩ ሰዎች ለተቃጠለ ቤትና ለማያርሱት መሬት ግብር እንዲከፍሉ መጠየቃቸውን አስታወቁም። ተፈናቃዮቹ እንደሚሉት ግብር ካልከፈሉ መሬታቸው እንደሚቀሙ የቀድሞ መኖሪያቸው አካባቢ ባለሥልጣናት እያስፈራሯቸውም ነው። የሱዳን ወታደራዊ መሪ ጀነራል አብዱልፈታህ አልቡርሃን ከዩናይትድ ስቴትስ ፕሬዚደንት የአፍሪቃ ጉዳይ ልዩ አማካሪ ማሳድ ቦውሎስ ጋር ስለ ሱዳን ሰላም በድብቅ መነጋገራቸው ተሰማ። እዚያው ሱዳን ካርቱም ውስጥ በየስፍራው የተቀበሩ ሰዎች አስከሬን ደግሞ እየወጣ ለየሟች ቤተሰቦች እየተሰጠ ነው። የአውሮጳ የዩክሬንና የዩናይትድ ስቴትስ መሪዎች ዛሬ በቪዲዮ ያደረጉት ጉባኤ አግባቢ እንደነበር የአውሮጳ መሪዎች አስታወቁ። ጉባኤው የዩናይትድ ስቴትስና የሩሲያ መሪዎች የፊታችን አርብ በሚያደርጉት ጉባኤ የአውሮጳና የዩክሬን ፍላጎት እንዳይዘነጋ ለማሳሰብ ያለመ ነበረ። ዜናው በዝርዝርም ከኦሮሚያ ክልል ተፈናቅለው አማራ ክልል በተለያዩ መጠለያ ጣቢያዎች የሰፈሩ ተፈናቃዮች ለማይኖሩበት ወይም ለተቃጠለ ቤትና ለማያርሱት መሬት ግብር እንዲከፍሉ መገደዳቸውን አስታወቁ። አብዛኞቹ ተፈናቃዮች ኦሮሚያ ክልል በተለያዩ የወለጋ ዞኖች የዛሬ አምስት ዓመት ግድም ይደረግ የነበረውን ግጭትና ጥቃት ሸሽተው ጃራም፣ ጃሪ፣ ቱርክ መካነ ኢየሱስና በሌሎች የአማራ ክልል መጠለያ ጣቢያዎች የሰፈሩ ናቸው። ከምስራቅ ወለጋ ሆሮ ጉዱሩ ጃርቴ ወረዳ የተፈናቀሉ አንድ ገበሬ እንዳሉት ለማያርሱት መሬት ከአራት ሺህ በላይ ግብር ከፍለዋል። ሌላኛው ደግሞ ማስጠንቀቂያ እንደደረሳቸው አስታውቀዋል። ቤቱ ሁሉ ተቃጥሏል። ሀብት ንብረት ሁሉ ወድሞ መሬቷንም እንዲያው መሬቷን እንኳ የሳ የሆነ ነገር ልጆች እንኳ የሆነ ነገር ትሆናለች በሚል ከተሰጠኝ የለት እርዳታ ከጉሮ ቀንሸ አራት ሺህ አንድ መቶ ብር ያለሁ ጃርቴና የአሙሩ ወረዳ ነው። እዚህ ያለው በብዛት ክፈሉ የቤት ጣራም ግብርም ምናምንም እያሉ ስለሆነ መጣችሁ ክፈሉ ምናምን እያሉ እንደው ሌላ እንመረዋለን። የደሴው ወኪላችን ኢሳያስ ገላው እንደዘገበው በሁለቱ የወሎ ዞኖች ከ60 ሺህ በላይ ተፈናቃዮች ሰፍረዋል። አብዛኞቹ የኦሮሚያ ክልልን ግጭትና ጥቃት የሸሹ ናቸው። ዜና መጽሔቱም ተጨማሪ ዘገባ አለው። የሱዳን ወታደራዊ መሪ ጀነራል አብዱልፈታህ አልቡርሃን ከዩናይትድ ስቴትስ ፕሬዚደንት ከዶናልድ ትራምፕ የአፍሪቃ ጉዳይ ልዩ አማካሪ ከማሳድ በውሉስ ጋር ስዊዘርላንድ ውስጥ በድብቅ ተነጋገሩ። የፈረንሳይና የብሪታንያ የዜና ምንጮች የሱዳን ባለሥልጣናትን ጠቅሰው እንደዘገቡት ሁለቱ ባለሥልጣናት የዩናይትድ ስቴትስ ለሱዳን ሰላም በነደፈችው እቅድ ላይ ባለፈው ሰኞ ዙርሽ ስዊዘርላንድ ውስጥ ለሶስት ሰዓታት ያክል ተነጋግረዋል። የሱዳንን የእርስ በርስ ጦርነት በድርድር ለማስቆም ዩናይትድ ስቴትስ፣ ሳውዲ አረቢያና የአፍሪቃ ህብረት ከዚህ ቀደም ያደረጉት ሽምግልና ለአግባቢ ውጤት አልበቃም። የትራምፕ አስተዳደር የሱዳን ተፋላሚዎችን ይደግፋሉ የሚባሉትን ሳውዲ አረቢያን፣ የግብፅና የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትሮችን ባለፈው ወር ለማነጋገር ያደረገው ሙከራም በካይሮና አቡዳቢ ልዩነት ምክንያት ከሽፏል። ስማቸው እንዲጠቀስ ያልፈለጉ የሱዳን ባለስልጣን እንዳሉት አልቡርሃን ከትናንት በስቲያም ለአሜሪካው ባለስልጣን የፈጥኖ ደራሽ ጦር በሱዳን የወደፊት ፖለቲካ ውስጥ ምንም አይነት ሚና ሊኖረው አይገባም ማለታቸው ተዘግቧል። በሌላ ዜና የሱዳን ቀይ ጨረቃ ባልደረቦች ካርቱም ውስጥ በተደረገው ጦርነት ተገድለው በየስፍራው እንደነገሩ እንደነገሩ የተቀበሩ አስከሬኖችን ከየአካባቢው እያወጡ ለሟች ቤተሰቦች እያስረከቡ ነው። አስከሬኖቹን የሚለየው የሐኪሞች ቡድን ኃላፊ ዶክተር ሐሽም ዘይን አልአቢዲን እንዳሉት በየመኖሪያ ቤቱ አጠገብ ትምህርት ቤቶችና መሳጅዶች ቅጥር ግቢዎች ውስጥ በየስፍራው መቃብር እያገኙ ነው። በሱዳን የእርስ በርስ ጦርነት የመጀመሪያዎቹ 14 ወራት ውስጥ ብቻ ርዕሰ ከተማ ካርቱም ውስጥ ከ61 ሺ በላይ ሰላማዊ ሰዎች መገደላቸው ተዘግቧል። ይህ ዶች ቬሌ ነው። የጋዛ አረጋጊ የሚባል የተባበሩት መንግስታት ድርጅት የሚመራው ዓለም አቀፍ ተልቆ እንዲመሰረት ፈረንሳይ ያቀረበችውን ሐሳብ እስጳኝ እንደምትደግፍ አስታወቀች። የፈረንሳይ ፕሬዚደንት ኢማኑኤል ማክሮ ባለፈው ሰኞ የጋዛን ሰላማዊ ህዝብ ደህንነት የሚያስከብርና በስም ያልተጠቀሰ የፍልስጤን መንግስትን የሚደግፍ በተባበሩት መንግስታት ድርጅት የሚመራ ዓለም አቀፍ ተልኮ እንዲመሰረት ሐሳብ አቅርበዋል። ማክሮን እንዳሉት የጸጥታው ጥበቃ ምክር ቤት ተልኮው እንዲመሰረት መስራት አለበት፣ ፈረንሳይም ለሐሳቡ ገቢራዊነት ከወዳጆቿ ጋር ትጥራለች። ሮይተር ዜና አገልግሎት የስፓኝ ውጭ ጉዳይ ሚኒስቴርን የኢሜል መልእክት ጠቅሶ እንደዘገበው ሐሳቡን ስፓኝ ትደግፈዋለች። ሚኒስቴሩ ሐሳቡ ጋዛ ውስጥና በመካከለኛው ምስራቅ ሰላም ለማስፈን እንደመ መሳሪያ ሊጠቀም ይችላል ብሏል። በሌላ ዜና የእስራኤል ጦር ኃይሎች ጠቅላይ የታማጆር ሹም ኢያር ዛሚር ጦራቸው ጋዛ ውስጥ የከፈተውን ጥቃት ለማጠናከር የተነደፈውን የዘመቻ ዕቅድ አጸደቁ። ዴፒአ የእስራኤል መከላከያ ሚኒስቴርን ጠቅሶ እንደዘገበው ጠቅላይ የታማጆር ሹሙ እቅዱን ያጸደቁት ከፍተኛ የጦር መኮንኖችና የእስራኤል የሀገር ውስጥ የስለላ ድርጅት የሽም ቤት ባለስልጣናት በተገኙበት ነው። የዘመቻው እቅድ የእስራኤል ጦር ጋዛ ከተማን እንዲቆጣጠር የሀገሪቱ የጸጥታ አካባቢ እኔ ባለፈው አርብ የወሰነው እቅድ አካል ነው ተብሏልም። እቅዱ ከእስራኤልም ከመላው ዓለምም ከፍተኛ ተቃውሞና ውግዘት ገጥሞታል። የእስራኤል ጦር የጋዛ ሰርጥ ፍልስጤሞችን በየፍርስራሽ ሕንፃው ድንኳንና እርዳታ መቀበያ ማዕከል ሁሉ መግደሉም እንደቀጠለ ነው። ሮይተር ዜና አገልግሎት የጋዛ የጤና ሚኒስቴርን ጠቅሶ እንደዘገበው የእስራኤል ጦር ባለፉት 24 ሰዓታት ውስጥ ብቻ በከፈተው ጥቃት 123 ፍልስጤሞችን ገድሏል። 25ቱ የተገደሉት እርዳታ ለመቀበል እንደተሰለፉ ነው። እስራኤል በኃይል በያዘችው የፍልስጤም ግዛት የዓለም ጤና ድርጅት ደብሊውኤችኦ ተጠሪ ፒት ፐርኮርን እንዳሉት ደግሞ ጋዛ ውስጥ በእስራኤል ጦር ጥቃት የቆሰሉም ሆነ የታመሙ ፍልስጤማውያን የሚታከሙባቸው ተቋማት በከፊል ወይም ሙሉ በሙሉ ወድመዋል። the አጠቃላይ የጤናው ይዞታ በመላው የጋዛ ሰርጥ ክፉኛን እንደወደመ ነው። በአሁኑ በከፊል ወይም ዝቅተኛ አገልግሎት የሚሰጡት ሀምሳ በመቶ የሚሆኑት ሆስፒታሎች እና ከ38 በመቶ ያነሱ መሰረታዊ የጤና ማዕከላት ናቸው። የሕክምና ኬላዎች የሚባሉትም በከፍተኛ ደረጃ መቀነሳቸውን አይታችኋል። የሜዲትራንያንን ባህር አቋርጠው አውሮፓ ለመግባት በአነስተኛ ጀልባ ሲቀዝፎ የነበሩ ሀያ ስደተኞች ኢጣሊያዋ የደሴት ከተማ ላምፔዱዛ አጠገብ ሰምጠው ሞቱም። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር ዩኤንኤችሲአር እና የኢጣሊያ ባለሥልጣናት እንዳስታወቁት ቁጥራቸው ከ12 እስከ 17 የሚደርስ ስደተኞች እስካሁን የደረሱበት አልታወቀም። ጀልባዋ አሳፍራቸው ከነበሩ ስደተኞች ስልሳዎቹ በሕይወት ተርፈዋል። ዩኤንኤችሲአር እንዳስታወቀው ጀልባይቱ ከሊቢያ የባህር ጠረፍ ስትነሳ ከ92 እስከ 97 የሚደርሱ ስደተኞችን አሳፍራ ነበረ። የዩናይትድ ስቴትስና የሩሲያ መሪዎች የፊታችን አርብ በሚያደርጉት ውይይት የዩክሬንና የአውሮጶች ፍላጎት እንዳይዘነጋ ለማሳሰብ ያለመ የአውሮጳ የዩክሬንና የዩናይትድ ስቴትስ መሪዎች ጉባኤ ዛሬ ተደረገ። ዛሬ ከቀትር በኋላ በቪዲዮ የተደረገውን ጉባኤ የጠሩት የጀርመን መራሄ መንግሥት ፍሬድሪሽ ሜርስ ናቸው። ዋና ዓላማው ፕሬዚደንት ዶናልድ ትራምፕ ዩክሬንና የአውሮጳ ሀገራትን የሚጎዳ ስምምነት ከሩሲያው ፕሬዚደንት ከቭላዲሚር ፑቲን ጋር እንዳይዋዋሉ ለማሰባሰብ ነው። ትራምፕ አውሮጶችና ዩክሬን ወከሉ ከፑቲን ጋር ለመነጋገር መወሰናቸው በተለይም ጦርነቱን ለማቆም ሁለቱ ተፋላሚ ሀገራት ግዛት ይለዋወጡ ማለታቸው ዩክሬንና አውሮፖችን ሲበዛ አሳስቧል። የዛሬው የቪዲዮ ጉባኤም የጋራ አቋም ለመያዝ አውሮፖች በተደጋጋሚ ያደረጉት ጉባኤና ስብሰባ አካል ነው። በዛሬው ጉባኤ ከተሳተፉት መሪዎች የፈረንሳው ፕሬዚደንት ኢማኑኤል ማክሮንና የአውሮፓ ሕብረት ኮሚሽን ፕሬዚደንት ኡርዙላ ፎን ደር ላይን በየፊናቸው እንዳሉት ከፕሬዚደንት ትራምፕ ጋር መግባባታቸው ተገቢ ነበረ። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር በበኩላቸው አውሮፓም ለዩክሬን የምትሰጠው ድጋፍ እንደማይናወጥ ለትራምፕ ነግረዋቸዋል። የዩክሬን ፕሬዚደንት ቮልዶሚየር ዜሌንስኪ በበኩላቸው የትራምፕና የፑቲን ውይይት ከተኩስ አቁም ስምምነት ላይ እንዲደርስ አሳስበዋል። የጉባኤው አስተናጋጅ የጀርመን መራሄ መንግሥት ፍሬድሪሽ ሜርስ እንዳሉት ደግሞ የዩክሬንን ጦርነት ለማስቆም በሚደረገው ጥረት ዩክሬን፣ አውሮጳና የትራምፕ መስተዳድር አቋም ተመሳሳይ ነው። ይህ ዶቸቨለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። ከኦሮሚያ ክልል ከተለያዩ የወለጋ ዞኖች ተፈናቅለው አማራ ክልል የሰፈሩ ሰዎች ለተቃጠለ ቤትና ለማያርሱት መሬት ግብር እንዲከፍሉ መጠየቃቸውን አስታወቁም። ተፈናቃዮቹ እንደሚሉት ግብር ካልከፈሉ መሬታቸውን እንደሚቀሙ የቀድሞ መኖሪያቸው አካባቢ ባለሥልጣናት እያስፈራሯቸውም ነው። የሱዳን ወታደራዊ መሪ ጀነራል አብዱልፈታህ አልቡርሃን ከዩናይትድ ስቴትስ ፕሬዚደንት የአፍሪቃ ጉዳይ ልዩ አማካሪ ማሳድ በውሎስ ጋር ስለ ሱዳን ሰላም በድብቅ ተነጋገሩ። የአውሮጳ የዩክሬንና የዩናይትድ ስቴትስ መሪዎች ዛሬ በቪዲዮ ያደረጉት ጉባኤ አግባቢ እንደነበረ የአውሮጳ መሪዎች አስታወቁም። ጉባኤው የዩናይትድ ስቴትስና የሩሲያ መሪዎች የፊታችን አርብ በሚያደርጉት ጉባኤ የአውሮጳና የዩክሬን ፍላጎት እንዳይዘነጋ ለማሳሰብ ያለመ ነበረ። የዜናው መልእክት አበቃ።